በትግራይ ዩኒቨርሲቲዎች ስለነበሩ ተማሪዎችም ዘገባለን። በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች በእግራቸው አካባቢውን የለቀቁ እየለቀቁ ወደ ወሎና አፋር አካባቢዎች መግባታቸው እየተነገረ ነው። ከመቀለ ተነስተው ደሴ የደረሱ ተማሪዎችን መስፍን አድራጌ አነጋግሯል። ቀጥሎ ይቀርባል። መቀሌ በሚገኘው ሀይደር ሆስፒታል የተግባር ትምህርት ላይ የነበሩና ዘንድሮ የምረቃን ስነ ስርዓታቸውን ሲጠባበቁ የነበሩ የሕክምና ተማሪዎችን ጨምረው ከሰላሳ በላይ ተማሪዎች እንዳመችነቱ በተሽከርካሪና በእግራቸው አቆራርጠው ደሴ ከተማ መግባታቸውን የተናገሩት ክርስቲያን ታጠቅ ከመሆኒ ድረስ በትራንስፖርት መጣን። ከመሆን ጀምሮ ደግሞ የተወሰነ ኪሎ ሜትር በባጃጅ አስር ኪሎ ሜትር ኦልሞስት የሚሆን ደግሞ በእግራችን በበረሃ ነገር ማለት እንደዛ ሆነ፣ የሆነ ገበያ ነገር ደረስን። ከዛ በኋላ እስካለማጣ ደግሞ እንደገና ሌላ ባጃጅ አደረሰን። ከዛ በኋላ በኖሩ ማለት መኪና ገብተናል ያህል ተማሪዎች ናቸው ወደ ደሴ ይገባል። ያኔ አብረን የመጣነው ሁለት መኪና ነበር። አንድ ላይ ይዘን የመጣነው የምንተዋወቅ ተማሪዎች ነን ሰላሳ ስድስት አካባቢ እንደርሳለን። ትምህርታቸውን በተረጋጋ መንፈስ ለማስቀጠል የሚያስችል የስነልቦና ዝግጅትና ምቹ ሁኔታ ስለሌለ አቆራርጦ መምጣታቸውን ይሳቅ ተሰማ የተባለ ተማሪ ተናግረዋል። ኦልሬዲ ምንም መብራት፣ ውሃ፣ ባንክም የለም ብርም ደስ ስለ ያልነበረም እና ኦልሬዲ ባለፈውም እዛ ስለነበርም መከላከያ ሲገባ እዛ ስለነበርም ኦልሬዲ ያወጣቸዋሉ ብሎ ነበረ እና በጣም ሲቆይብን በራሳችን የወጣ ነው። ባለፈው ምን ይህኛውን መሪ ስክልነት ደረገን ባለፈው መውጣታችን ነው። ተማሪዎቹ በተፈጠረው አለመረጋጋት ምክንያት ትምህርት ማቋረጣቸውን ገልጸዋል። ሰላሙም አሁን እርግጠኛ የምትሆንበት አደለም፣ ውጭ ላይ ለመጠበቅ ፕላስ ብዙ ነገሮች የተሟሉ አደለም፣ መብራት፣ ምግብ፣ ባንክ፣ ውሃ ጠብቀህ ለመማር ማለት ነው ካለም የፖለቲካ ግርግር አንጻር ቤት መግባት ይሻላል። ትምህርት እየተከታተላቸው ነበር እዚያ በነበራችሁበት ወቅት እኛ ኢንተርን ነበር ሐኪሞች ነበር። እና አብዛኛው ዲፓርትመንት ተዘግቷል። አንድ ዲፓርትመንት የድንገተኛ ማግዚሎ የሚባለው ዲፓርትመንት ብቻ እሱ ነበር እየሰራ የነበረው። ከምና ትምህርቱን ልክ እንደዚህ ኦልሞስት ተቋርጧል። ተማሪዎቹ አሁን ያሉበት ሁኔታ ይታወቃል በደንብ። እኛ እስከምንመጣ ድረስ ደና ነበሩ። ያው ከምግብ ከሌላ ሌላ ችግሮች ካሉት ችግሮች ውጪ ሌሎች ችግሮች ማለት የምግብ ችግር አለ፣ የውሃ ችግር አለ፣ መብራት የለም። ወደ ቤት መምጣት የሚፈልጉ ተማሪዎች አሉ፣ በጣም ብዙ እነሱ አልቻሉም። እዛ ቁጭ ብለው ነው። ለምን አልቻሉ? አንደኛ ያው መንገዱን እርግጠኛ መሆናችን ስልክ ባለመኖሩ ምክንያት የሄደን ሰው ወይም ደግሞ እዛ ጋ ያለውን ሰው ጠይቀህ መንገዱ ሰላም ነው ወይ ብለ ትምህርትህን ትተህ ለመሄድ እርግጠኛ የምትሆንበት ነገር የለም። ድልኛም ለመሞከር ብለን ነው የወጣ ነው በአጋጣሚ ሲያቸው ሁልን ገብተናል። ሁለተኛ ገንዘብ የለውም ተማሪ እ አልተዘጋጀም እጁ ላይ ብር ያለው የለም። ብዙ ብር ነው የሚያስፈልገ ለመምጣት እጁ ላይ ብር ያለው ሰው ደግሞ የለም። እኛ ረዲ መጨረሻ አመት ኢንተርንሺፕ ላይ ነው ያለ ነው እና ፈተና ያላቸው ከእኛ አንድ አመት ጁኒየሮቻችን ናቸው እና እነሱም ትላንት እንደሰሙት ሆነ ሁለት ሳምንት ሰጥተዋቸዋል። በሁለት ሳምንት ውስጥ ፈተና ትጨርሳላችሁ ብለዋቸዋል። እና ኦልሬዲ መብራት ሲመጣ መብራት በመጣ በሶስተኛው ቀን ብለው ለጥፎ ነበር። በሶስተኛው ቀን ፈተና ትጀምራላችሁ ብለዋቸው ነበር። እና አይ ቲንክ ትላንት መብራት መጥቷል መሰለኝ መጋቢ እና ሜይ ቢ ከዛ ጭብሎ ፈት ነው የሚለቋቸው ይመስለኛል። ፈተናም ትምህርት መከታተል የሚችሉበት ቁመና ላይ ናቸው ብላችሁ ታስባላችሁ? አይ እንደዛ እንኳን አናስብም። በጨረሻ አናስብም። ያው ፈተናውን ተፈትኖ መምጣት ነው እንጂ እንደዚህ ተጠምቱ እንትን የሚል አይነት ስነልቡ ነው ተማሪው አይደለም የሳይንስና ከፍተኛ ትምህርት ሚኒስቴር ከቀናት በፊት በይፋ ይገጹ ባስተላለፈው መልእክት ተማሪዎቹ በመልካም ሁኔታ ላይ እንደሚገኙና የሁለተኛ መንፈቅ ዓመት ፈተና ለመውሰድ በዝግጅት ላይ ናቸው ማለቱ ይታወቃል። ሁለት ልጆች የተመልሰውልኛል የሚሉት ታጠቃ በበ የተባሉ ወላጅ በዚህ ሁኔታ ተማሪዎቹን ትምህርት እንዲከታተሉም ሆነ ፈተና እንዲወስዱ ማድረግ ተገቢ አይደለም ባይ ናቸው። በዚህ ሁኔታ ሆነው ተምረው፣ በዚህ ሁኔታ ፈተና የሚባለው ነገር እኔ ብዙም ትክክል አይመስለኝ። ሰው ጭንቀት ውስጥ ሆኖ ሰው ፍርሃት ውስጥ ሆኖ ፈተና፣ ሰው ጭንቀት ውስጥ ሆኖ ፍርሃት ውስጥ ሆኖ ትምህርት አግባብ ነው ብዬ አላምንም። ስለዚህ አሁን ያለው ሁኔታ እንደዚህ ሰላማዊ እንደሆነ፣ መንገዱ እዛ ያለው ማህበረሰብ ሰላማዊ እንደሆነ፣ መንግስት የሚችለውን ነገር አድርጎ በተለይ እነዚህ ልጆች የዓለም ቀይ መስቀል ዩኤን ምናምን የሚባሉ ድርጅቶች አሉ። በቀላሉ ትራንስፖርት በማቅረብ ሊያወጧቸው ይችላሉ። አሁን ያለኝ ኢንፎርሜሽን ማለት ነው። ወጪያቸውንም በመሸፈን ተማሪዎቹን ወደየቤተሰቦቻቸው ለማድረስ ዝግጁ መሆናቸውን አረጋግጠ አረጋግጠዋል አሁን እዚሁ ከተማ ውስጥ ነው ያሉት። የትራንስፖርት ማረፊያ፣ ማደሪያ ምናምን እጥረት ያለባቸው ልጆች ከፈር አርገን እኛ እንልካለን። ይሄ ምንም ችግር የለው። እኛ በዚህ ደረጃ ሬዲነን ማለት ነው። በትምህርት ቤት ግቢዎቻቸው ውስጥ የመንግስት ደጋፊና ተቃዋሚ የሚል ፍረጃ በመፈጠሩ በተማሪው መካከል ውጥረት መኖሩ አካባቢውን ለቃ ለመውጣት እንዳስገደዳት የምትናገረው ደግሞ ሌላዋ የህክምና ተማሪ ሜላት በየነ ነች። የጦርነቱም ሰዓት እኛ ተመራቂ ተማሪዎች ስለነበርን ነበርን እዛ ሰዓት እና የዛ ሰዓት መከላከያ ምናምን ሲገባ ተቀብላቸኋቸዋል ስልካችን ቻርጅ አድርግላችኋል ፍራሽ ሰታችኋቸዋል፣ ምናምን ብለው ላይክ እንትን ብለው ነበረ ላይክ ኪም ይዞ ነበረ። ና ከዛ በኋላ እንድትነሱ ሲመለሱ፣ እንደዚህ እንደዚህ ያደረገ ተማሪ ካልወጣችሁ ምናምን እያሉ ነበረ። ከትምህርት ግቢያችን ውጭ ያለው የትግራይ ሕዝብ ላደረገልን ድጋፍና ተቆርቋሪነት መስጋናችንን እንገልጻለን ብለዋል ተማሪዎቹ። ለትግራይ ሕዝብ ማመስገን ፈልጋለሁ። ያው የመጀመሪያችን አልነበረም። ከዚህ በፊትም የነበረውን ጦርነት እዛ ነበር፣ አሁንም በነበረው አለመግባባት እዛ ነበር። ተመልሰን መተን ተረጋግጡ እና ሕዝቡ በጣም ሲተባበረን ሲረዳን ነበረ፣ እንዳንፈራ ሲያረጋጉን ነበረ። ሕዝቡን አሁን ማመስገን እፈልጋለሁ። ሕብረተሰቡ በጣም ደስ ይላል። ምንም አይነት ማግለልም ምንም አይነት ነገር የሉም። ለተማሪ እስከምንወጣበት ጊዜ ድረስ ምንም አይነት እንትን አልነበረ ሲያገኝ አጋጣሚ ደርሰውን ተንከባክቦ እንትን ያሉት ከሱ በላይ እዚያው ግቢ ውስጥ የተፈጠረው ነገር ነው እንጂ እኛ እንደሚዲ ያስገደደን ህብረተሰቡ ላይ ምንም የለም። እዚያው ተማሪ ውስጥ በርስ ምናምን ስም እስከ መለጠፍ እንደዚህ ጋር እናደርጋቸዋለን እስከ ማለት ምናምን እንደረሰ ና እንጂ ከህብረተሰቡ ጋር ምንም እንትን የለም። የመከላከያ ሰራዊት አካባቢውን መልቀቅ ተከትሎ በትግራይ ክልል በሚገኙ ዩኒቨርሲቲዎች ትምህርታቸውን ሲከታተሉ የነበሩ ተማሪዎች በእግራቸው መውጣት መጀመራቸው እየተሰማ ሲሆን በተመሳሳይ ሁኔታ ከትግራይ ወደ አፋር ሰመራ የዘለቁ ተማሪ ተማሪዎች መኖራቸውን የአሜሪካ ድምፅ ሬዲዮ አረጋግጧል። ተማሪዎቹን በስልክ ለማግኘት ያደረግነው ጥረት ግን የተንቀሳቃሽ ስልካቸውን ቁጥር ሊሰጠን የሚችል አካል ባለመገኘቱ አስተያየታቸውን ለማስተናገድ አልተቻለም። ወላጆች ልጆቻችን ይመለሱልን የሚል ጥሪያቸውን አሁንም በማሰማት ላይ ይገኛሉ። የሳይንስና ከፍተኛ ትምህርት ሚኒስቴር አመራርን ምላሽ ለማግኘት ብንሞክርም ሁሉም መገናኛ ብዙኃን በተገኙበት በቅርቡ የደረሱበትን እንደሚያሳውቁ ጠቁመው በተናጠል ግን ምላሽ እንደማይሰጡ ተገልጾልናል። ተማሪዎችና ወላጆች ጆች ግን ይህን ብለዋል። መንግስታዊና መንግስታዊ ላልሆኑት ድርጅቶች ደግሞ ለተማሪዎቹ አፋጣኝ በሆነ ነገር ቢወሰድላቸው ደስ ይለኛል። እዛ በችግር ነው ያሉት። አብዛኛው ተማሪ ተጨንቀው ነው ያሉት እና ወደ የሀገራቸው የሚመጡበት ነገር ይመቻች። ያ ሁለቱም አካላት ተስማምተው ቢያንስ አንድ በትሌኝ ወይ በሆነ ነገር ሄደው ሁሉንም ተማሪ አንዳስወጥተው ከዛ በኋላ የራሳቸውን ትን ቢቀጥሉ ይሻላል እንጂ ተማሪ ምንም እንደዚህ አይነት ስነ ልቦና የትምህርት ስነ ልቦና ውስጥ አይደለም። የሚሰማውም ነገር አለ፣ በየቀኑ መሰደብ አለ፣ ዛቻ አለ ግቢ ውስጥ ምናምን እና እነዛ ነገሮች እስካልቆሙ ድረስ ወደ ትምህርት መመለስ ይከብዳል ብዬ ነው የምገምተው። እና መንግስት በተቻለ አቅም ተላኪያው ሲወጣ አብሮ ቢወጣ አንድ ነገር ነበር፣ ግን ኦልሬዲ አሁን ደግሞ የሚከብድ ይመስለኛል። እኛም እንደዛ የሚከብድ ስለመሰለ ነው ቶ ይወጣ ነው ተማሪ አሁን በአፋርም በምንም በምንም እይደ ነው። እና የወጣውን ተማሪ ምናቁ ማን ይቅር ማን መንገድ ላይ ይቅር፣ በዛ ላይ በረሃኑ ምንም የሚታወቅ ነገር የለም ነው ብዙ ሪስክ ወስዶ ነው ተማሪ እየሄደ ያለው። የሳይንስና ከፍተኛ ትምህርት ሚኒስቴር ወላጆች ልጆቻቸው በመልካም ሁኔታ ላይ መሆናቸውን ተረድተው በመንግስት የተጀመሩ ጥረቶችን እንዲደግፉ ጥሪ የማስተላለፉ ማስተላለፉ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።